ለጥያቄው መልስ ሰሞኑን ስናስተዋውቅ እንደሰነበት ነው። ቋንቋና የጎሳ ማንነትን መሰረት አድርጎ በኢትዮጵያ የተዘረጋው የፌዴራሊዝም ስርዓት ወደ እርስ በርስ ግጭት ያመራል፣ አገሪቱ እንድትበተንም ያደርጋል ሲሉ ስጋታቸውን የሚገልጹ በርካቶች ናቸው። አገሪቱ ውስጥ የማንነት ጥያቄ አለ የሚሉ ወገኖች ደግሞ የፌዴራል ስርዓቱ ማንነትን መሰረት ማድረጉን ይደግፋሉ። ሰሞኑን እንደሚዘገበውም እስካሁን የቋንቋን ወይም የጎሳን ማንነት መሰረት አድርገ ገው ያልተካለሉ ብሔረሰቦች በክልል ደረጃ እንዋቀር የሚል ጥያቄ እያቀረቡ ናቸው። ለመሆኑ የሀገሪቱን አንድነት አስጠብቆ የሕዝቦቿን መብቶች የሚያስከብር ፌዴራል ስርዓት ላይ እንዴት ይደረሳል የሚሉትን ጨምሮ ለ አድማጮች ጥያቄዎች መልስ የሚሰጡ ሁለት ምሁራን ጋብዘናል። ዶክተር አስናቀ ከፋለ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህር፣ ዶክተር ኢታና ሀብቴ በኦበርሊ ኦሃዮ ኮሌጅ የአፍሪቃ ታሪክ መምህር ናቸው። የፕሮግራሙ አዘጋጅና አቅራቢ ትስታ ብላቸው በጣም ነው የማመሰግናችሁ። ዶክተር አስናቀ ከፋለ ከአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር፣ ዶክተር ኢታና ሀብቴ በኦሃዮ ኦበርሊን ኮሌጅ የአፍሪቃ ታሪክ መምህር። ቋንቋና የጎሳ ማንነትን መሰረት ያደረገ ፌዴራሊዝም ላይ ነው የምንወያየው። በአድማጮቼ ስም አመሰግናለሁ ሁለታችሁንም። እሺ መጀመሪያ እስቲ አሁን ሰሞኑን ያለውን በዚሁ በክልል ምስረታ ጉዳይ ሲዳማ ውስጥ የሚካሄደውን ግጭትና አመፅ በተመለከተ አመለካከታችሁን ልውሰድ። ከትላንት ጀምሮ አሁን እንግዲህ ወደ አስራ አንድ ሰው ሞቷል። ንብረት ወድሟል። የመንግስት መስሪያ ቤቶች ተቃጥለዋል። የሲዳማ ተወላጆች ያልሆኑ ሰዎች ንብረታቸው እየወደመ ነው በእሳት ቃጠሎ። የምርጫ ቦርድ ደግሞ አምስት ወር ስጡኝ ህዝበ ውሳኔውን እስከማካሄድ ብሎ ሮብለታ ጥያቄ አቅርቦ ነበረ። ነገር ግን በወጣቶች የሚመራው ተቃውሞ በሲዳማ ከተሞች ወደ አመስት ተለውጧል። ና በዚህ ላይ እስቲ አመለካከታችሁን ልውሰድ። አስቀድሜ ዶክተር አስናቀ መቼም አሁን ዜናውን ከአንቺን የሰማሁት ግጭት እና ውከት እንደነበረ ትናንትና ከአንዳንድ ዜና ማሰራጫ ውስጥ ሰምቻለሁኝ። እንዲህ መሆን ያለበት አልመሰለኝም። የዚህ የክልል ጥያቄው የተብላላ ነው፣ ለብዙ ጊዜ የተነሳ ነው። አሁን ወደ ነ ምርጫ ቦርድ ሚኒስቴር ይሰጠኝ የሚል ጥያቄ ያቀረበው የህዝበ ውሳኔ ጥያቄው እንግዲህ በአምስት ወር ውስጥ የስዚ ውሳኔ የተደረገ በኋላ ውጤት ይፋ ሆኖ የክልል ምስረታው ተግባራዊ ይሆናል ተብሎ ነው የሚታሰበው። እና የክልል ምስረታ ጥያቄ እንግዲህ በህገ መንግስቱም የተፈጠረ ነው። ጥያቄ የሚያነሱ የተለያዩ የህብረተሰብ ክፍሎች አሉ። የፖለቲካ እንቅስቃሴዎች አሉ። በሲዳማ ብቻ ሳይሆን አሁን በሌሎችም በተለይ በደቡብ ክልል የክልል ምስረታ ጥያቄ ወደ ህውከትና ወደ ውድብት ወደ ሰው መጥፋት ማምራት አለበት አይነት በጣም ያሳዝናል። ህግና ስርዓቱ ተከትሎ የሚሄዱ ነገር አስፈላጊ የሚሆነ ይመስለኝ። ዶክተር ኢታና እንግዲህ ተመሳሳይ ጥያቄ ነው የማቀርብሎት። እሺ ትዝታ፣ አመሰግናለሁ። በመጀመሪያ ለጠፋው ህይወት፣ ለሲዳማ ወንድምና እህቶቻችን የጠፋውን ህይወት የተሰማኝን አዘን መግለጽ እወዳለሁ። በእውነቱ ከሆነ በዚህ ሰዓት አንድም ህይወት በዚህ ጉዳይ ላይ መጥፋት አልነበረበትም። ስለዚህ በጣም ነው ያዘንኩት፣ በጣም ነው የሚያሳዝነው። እንግዲህ የሲዳማ ህዝብ ይሄንን የራስ ገዝ ወይ ደግሞ ራስን የማስተዳደር የክልልነት ጥያቄ ማቅረብ ከጀመረ ዘመናት ተቆጥረዋል። ብዙ ዘመን የታገለበት ጉዳይ ነው። በዚህ ሁኔታ እንግዲህ በተለያዩ የመንግስት እርምጃዎች ጥያቄው ወደኋላ እየተገፋ እየተንከባለለ ዛሬ የደረሰበት ሁኔታ ነው ያለው። ስለዚህ ህዝቡ ውስጥ በጣም የጠለቀ ቁስል እንዳለ ይታወቃል። በነገራችን ላይ ይሄ ጥያቄ ህገ መንግስታዊ ጥያቄ ነው። ህገ መንግስቱ የሚፈቅደው ጥያቄ ነው። ህገ መንግስቱ ላይ ተመስርቶ የዞኑ ህዝብ ለምክር ቤቱ ያገዙ ያስገባው ጥያቄ ተቀባይነት አግኝቶ ጸድቆ ወደ ምርጫ ቦርድ ከሄደ አንድ ዓመት አስቆጥሯል። በዚህ አንድ ዓመት ውስጥ ምርጫ ቦርድ ምንም አይነት መልስ መስጠት አልቻለም። መልስ መስጠት አለመቻል ብቻ ሳይሆን ባለፉት ሳምንታት አንድ መድረክ አዘጋጅቶ ምርጫ ቦርድ የፖለቲካ አቋም የመያዝ አዝማሚያ የሚያሳይ አይነት መድረክ ይዟል። ምርጫ ቦርድ የህብረ ብሔራዊ ፌዴራሊዝምን አመለካከት የሚቃወሙ ምሁራንን ሰብስቦ ህዝቡ ላይ የማይገባ ኮመንቶች እንዲሰጡ ተደርጓል። በተጨማሪ ጠቅላይ ሚኒስትሩ የማይገባ ኮመንትና ዛቻ ፓርላማ ላይ አቅርበዋል። እነኚህ ሁሉ ምክንያቶች ተደማምረው ህዝቡን ወደ ወደማይገባ እርምጃ እንደገፉት ይገባኛል። ሆኖም ግን እዚህ ደረጃ ላይ ተደርሶ አንድም ህይወት መጥፋት ባልነበረበት ሰዓት ይሄ መድረሱ በጣም የሚያሳዝነው፣ አሁንም ደግሞ ተጨማሪ ህይወት እንዳይጠፋ ተጨማሪ ንብረት እንዳይጠፋ መንግስትም እጁን እንዲሰበስብ ህዝቡም መብቱን ወደኋላ በህጋዊ መንገዱ መግፋቱን እንዲቀጥልበት ብዬ ነው የምለው። ነገር ግን ምርጫ ቦርድ አምስት ወር ይሰጠኝ ያለው ባለፈው አንድ አመት ውስጥ ይሄንን ነገር ቢናገር ኖሮ ይሄ ዛሬ የጠፋው ይሄ የሰው ህይወት የጠፋው ንብረት ባልጠፋ ነበረ። ምርጫ ቦርድ እንደሰማችሁት ከዚህ በፊት አቅም አንሶኛል፣ በአቅም ማነት ምክንያት ምንም ነገር ማድረግ አልቻልኩም አለ። ከዛ ቀጥሎ ደግሞ ምሁራንን ሰብስቦ እንዳውም የማይገባ ጥያቄ ነው የሚል አይነት አዝማሚያ ሰብሳቢዋን ጨምሮ እንደዚህ አይነት ሀሳብ ሰጡ። በጊዜ ይሄ ነገር ቢነገር ኖሮ ህዝቡ እዚህ ውስጥ አይገባም ነበረ፣ መንግስትም ይህንን እርምጃ ወደ መውሰድ አይገባም ነበረ። ምክንያቱም ህዝቡ መልስ ሲያጣ ሰልፍ ወጣ። ሁለት ሶስት ጊዜ ሰልፍ ወጣ። ብዙ ጊዜ ህዝቡ በጣም በጨዋነት በጣም በትዕግስት ጠበቀ። ህዝቡ ከመንግስትና ከምርጫ ቦርድ ግን ምንም መልስ ሊሰጠው አልቻለም እና አብዛኛውን ኃላፊነት መንግስት ይወስዳል ባይ ነኝ። ዶክተር ኢታና በጣም አመሰግኝ አስተያየት ነገር ግን እንግዲህ ኢትዮጵያ በለውጥ ካሄደች ያለፈውን አንድ ዓመትና የምርጫ ቦርድ በአዲስ መልክ የምርጫ ቦርድ ራሱ እየተዋቀረ ነበረ መልስ ለመስጠት ማለቴ ነው ሲዳማ ላቀረበው ጥያቄ አፋጣኝ መልስ ለመስጠት ጠቅላይ ሚኒስትሩም ቢሆኑ ህገ መንግስቱን ጠቅሰው ነው እንዲቆይ እንጂ ህዝበ ውሳኔው እንዲዘገይ የጠየቁት እንጂ ይቀራል አላሉም። ዶክተር አስናቀ ከፋለ እዚህ ላይ የሚጨምሩት አለ? እኔ የምለው ምንድን ነው፣ የዚህ ጥያቄው የዞኑ ምክር ቤት ከዚህ በፊትም ቀርቧል እኮ የሲዳባ ከዚህ አስራ ዘጠኝ መቶ ዘጠና ሰባት ምርጫ በኋላ በዞኑ ምክር ቤት የረፈረንደም ጥያቄ ቀርቦ ወደ ፌዴሬሽን ምክር ቤት አምሪቶ እዛ በኢህአዴግ ውስጥ የተደረገው ውይይት በኢህአዴግ ውስጥ የተሰጠ መመሪያ መሰረት ያ ነገር ቀርቷል። እንግዲህ የቆየ ነው ጉዳዩ፣ ለረጅም ጊዜ አቤሰሪታማም ቅድም እንዳነሱት የቆየ ጥያቄ ነው። አሁን በዚህ በአንድ አመት ውስጥ እንግዲህ ሀገራችን ብዙ ነገር እያስተናገሮች ነው ያለው። ለውጥ አለ። ከለውጡም ግሳ አንዱ የተደረገ ነገር ምንድን ነው እነዚህ ቁልፍ የሆኑ የዲሞክራሲ ተቋማት የሚባሉትን እንደምነ ምርጫ ቦርድ፣ የሰብአዊ ኮሚሽን፣ ሌሎችንም እንደ አዲስ የማደራጀት ሂደት ውስጥ ነው የተገባው እና ምርጫ ቦርድ ተደራጅቶ ይህንን ጉዳይ ከዚህ በፈጠነ ሁኔታ ለማድረግ ይችል ነበረ ለማለት ትንሽ የሚያደጋ ይመስለኛል። ምርጫ ቦርድ እራሱ የተሟላው ትነቱ ቅርብ ጊዜ ሰኔ ውስጥ ነው አባላቶቹ የተሟልተ የተሾኑት። አዋጆቹንም የማርከትና የምርጫ ቦርድን የተራባቸውን አዋጆቹን እንደ አዲስ የማውጣት ሂደቱ እራሱ ቅርብ ጊዜ ነው እየተካሄደ ያለ። አሁን ሀገሪቷ ያለችበት የለውጥ ሂደት ፈጣን ነው። በጣም ፈጣን ነው። ብዙ አይነት የሲዳማ ብቻ ሳይሆን በተለያዩ አቅጣጫዎች ብዙ ጊዜ የቀረቡ ጥያቄዎች ይነሳሉ። እነዚህ ጥያቄዎችን የሚያነሱ ክፍሎች በአስቸኳይ መልስ ይፈልጋሉ። የመንግስት ደግሞ እነዚህም ጥያቄዎች የመፍታት እና እነዚህም ጥያቄዎች የመመለስ የተለያዩ ብዙ ስራዎች ውስጥ የተለያዩ ነገሮች ለመኖራቸው ያን ያህል የተሟላ አደረጃጀት ኖሮ እነዚህ ጥያቄዎች ለመመለስ የተሄደበት ሁኔታ አስቸጋሪ ይመስለኛል። አንዱ ማየት የሚገባን አይሲን ሰፋ አድርገን የምንመለከተው ከዚህ በፊት እንደዚህ አይነት ጥያቄዎች የሚታዩት በኢህአዴግ ውስጥ ነው። ራሱ ኢህአዴግ ነው ቁልፍ ውሳኔ ከሰጠ በኋላ ሌሎቹ ተቋማት በዛ መሰረት ነው የሚፈጽሙት የነበረው እና አሁን እንግዲህ ኢህአዴግ ራሱን ውስጡ በመዳከሙ አሁን ዛሬ ራሱ የመግለጫ ምርጫ ቦርድ ሰጥተው በሄዴን ማዕከላዊ ኮሚቴ ያለው ስብሰባ አደረገ በኋላ ማጣቂያ ተሰጠ በኋላ ነው እነዚህ ሂደቶች አሉ። እንግዲህ የሲዳማን ስንመለከተው ህገ መንግስቱ መሰረት ሰፋ ያለ የህዝብ ድጋፍም ያለው እንቅስቃሴ ነው። የጊዜው ዛሬ ይሁን ከአምስት ወር በኋላ ይሁን የሚ ጊዜ መቼ ነው እንጂ ሂደቱ እየቀጠለ ነው ያለው። ሁሉም ሆኑ የሚቀር ነገር አይመስለኝም። በዚህ ጊዜ የሰው ተሳሴ አቻን ሰው ፈታ ማለት በጣም ብዙ ሰው ነው ብዙ ሰው ቆስሏል ማለት ነው። ንብረት በመንግስት ንብረት ራሱ የህዝቡ ንብረት ነው የሚሆነው ተቃጠ ሌሎችን፣ ቤቶችን መኖሪያ ቤቶችን ተቃጥለዋል ጉዳት ደርሷል ነው የሚባለው። እና ይህ በጣም የሚያሳዝን ነው። ለሟቾች ለቤተሰቦቻቸው፣ እጅግ መሪ የሆነ ሀገር ነው የሚሆነው መረጋጋቱ እና ነገር ከዚህ የሚኖሩ ሰዎችም ለቆም ብለው አስበው ወደ መረጋጋት ሲሄድ የክልል ጥያቄ በአሰራሪ ሂደት ተፈትሎ መጫ ወርድ አምስት ወር ነው ያለው። እንግዲህ በአምስት ወር ውስጥ በሚያዘጋጀ ህዝብ ውሳኔ መሰረት ነገሮቹ የሚያልቁ ይመስለኛልና፣ እንግዲህ አመራሮችን ይህንም ግንዛቤ ወስደው ህዝቡ ወደ ማረጋጋት ይገቡ የተሻለ ነው ለማለት ነው። አድማጮች ውይይቱ አላበቃም፣ በነገው ምሽት በስፋት ይቀጥላል። አሁን የማጠቃለያ ዜናውን ከአዲሱ አበበ